ከሀገር የሚደረገውን ፍልሰት ለማስቆም የመንግስትም ሆነ መንግስታዊ ያልሆኑ ተቋማት ከፍተኛ ጥረት ሲያደርጉ መቆየታቸውን የሚናገሩት በአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስ ዘርፍ የስነ ሰብ መምህር ዶክተር ፈቃዱ አዱኛ፣ ጥረቱ ግን ያን ያህል ስደትን ሊቀንስ እንዳልቻለ በጥናቱ መታየቱን ይናገራሉ። ጥናቱን ያካሄደው የምስራቅና ደቡብ አፍሪቃ የማህበራዊ ሳይንስ ተቋም ሲሆን ዶክተር ፈቃዱ ወደዚህ ጥናት ከገቡ ከአንድ ዓመት ጥቂት አለፍ እንደሚል ገልጸውልናል። የፍልሰቱ ሁኔታ ከሀገር መውጣት ብቻ ሳይሆን እዚያው ሀገር ውስጥ ወቅትን ተከትሎ ወይም የእርሻ ቦታም ሆነ የጉልበት ስራ ፍለጋ የሚደረግ መሆኑን ዶክተር ፈቃዱ ያስረዳሉ። ከገጠር ወደ ከተማ ፍልሰቶች አሉ። ከገጠር ወደ ሌላ ገጠር ፍልሰቶች አሉ። ግማሹ ናጭር ጊዜ፣ ግማሹ ደግሞ በገጠር ጥሎ ከተማ ምግባ ብዙ አሉ። እዚህ ከገጠር ገጠር ራሱ ለምሳሌ ባለፉት ዓመታት ብዙ ሰዎች ወደ ቤንሻንጉል ጉሙዝ እርሻ ወዳለበት፣ ወደ ጋምቤላ እርሻ ወዳለበት፣ ጉልበት ስራ በብዛት ወዳለበት ቦታዎች ብዙ ፍልሰቶች እንዳሉ ያሳያል። በተለይ ድንበር ተሻግሮ ወደ ሌሎች ልዩ ልዩ ሀገራት የሚደረገው ፍልሰት መንገዱ እጅግ አደገኛና የሞት ስጋት ያጠላበት መሆኑ በየጊዜው ይነገራል። ብዙዎችም ሕይወታቸውን ማጣታቸው የየጊዜው ዜና ነው። እንዲያም ሆኖ ስደቱ ሊቆም ያልቻለበትን ምክንያት ጥናቱን ተመርኩዘው ዶክተር ፍቃዱ ከተማ ላይ የፖለቲካ አለመረጋጋትና ስራ አጥነት በገጠር ደግሞ የመሬት እጥረት መኖርን ከውስጥ ገፊ ምክንያቶች ሲሏቸው ከውጭ ደግሞ የሚያሳስቱ ሳቢ ምክንያቶች በመኖራቸው መሆኑን ይዘረዝራሉ። እነዚህ ብዙ ምክንያቶች በተለያዩ ቦታዎች የተለያዩ ምክንያቶች ይኖራሉ። በኢትዮጵያ ውስጥ ለምሳሌ ከሀገር ውስጥ ገፊ ምክንያቶች ባለፉት ዓመታት የፖለቲካ አለመረጋጋቶች ነበሩ። የኢኮኖሚ ችግሮች አሉ። ከተማ ላይ ብታይ ብዙ ስራ አጥ ወጣቶች አሉ። ገጠር ላይ የመሬት እጥረት አለ። ለምሳሌ አንድ መጽናታችን ኤሪያ ሀዲያ አካባቢ ነበር። ሀዲያ አካባቢ በጣም ትልቅ የመሬት እጥረት አለ። አንዳንድ ቦታዎች ላይ ደግሞ እርሻ ብዙ መጣማ አይደለም። እነዚህ ሁሉ ግማሹ ከገጠር ከተማ እንዲፈዝ፣ ግማሹ ደግሞ ወደ ውጭ ሀገር እንዲሰደዱ ያደርጋል። በዚህም ላይ በየማህበራዊ መገናኛው የሚዳረሰው አማላይና የተዛባ መረጃ፣ በዚያም ላይ ወደ ውጭ ሰው ከሄደ በቶሎ ኑሮ ይለወጣል የሚለው አስተሳሰብም ድንበር አልፎ የሚደረገው ስደት እንዳይቆም የራሱን አሉታዊ ሚና እየተጫወተ መሆኑንም አንስተዋል። የአውሮፓ ሀገራት በተለይ ከአፍሪቃ ሀገራት አላባራ ያለውን የተሰዳጆች ፍሰት ለመግታት ከቅርብ ዓመታት ወዲህ ከአፍሪቃ ሀገራት መሪዎች ጋር የተለያዩ ድርድርና ስምምነቶችን ሲያደርጉ ታይቷል። የተጀመሩ እንቅስቃሴዎችና ፕሮጀክቶችም እንዳሉ በየጊዜው ይነገራል። ይህ ምን ያህል ውጤት አምጥቶ ይሆን? ዶክተር ፈቃዱ እንደሚሉት ብዙዎቹ ጥረቶች እስካሁን መሬት አልረገጡም። እስካሁን ብዙዎቹ ጥረቶች መሬት አልረገጡም አልረገጡም። እኔ እስማያቸው ድረስ ብዙ ኢኒሼቲቮች አሉ። ለምሳሌ አሁን እዚህ ሆርነት አፍሪካ ሩትስ ኢኒሽቲቭ ይባላል። ዲሜሪካ ትንትዎች የሚባል የሆርነት አፍሪካ አገሮችን በገንዘብ ረድተዋቸው እንደዚህም የስደት መስመሮች በተቻለ መንገድ unde vi găui răchei bătrătegi european interes de mai departe cred că a Am de ወይ ደግሞ ዲፖርት የሆኑ በከመንደት ተይዘ መጡት መለሱትን ይረዳሉ። አሁን በቅርብ በተለይ እርዳታቸውን ትንሽ አሻሽለዋል። ገጠር ውስጥ እርሻ ላይ የሚሳተፉ በሬ ከብቶች እየገዙ ከተማ ውስጥ አሁን በቅርብ ያየሁ ያንዳንድ ቦታዎች ላይ ባጃጅ እየገዙ ማይክሮፋይናንሶች እየደገፉ እነዛ ጥሩ ናቸው። እርግጥ ከስደት የተመለሱትን ለማቋቋም የሚደረገው ድጎማ መልካምና አንድ ነገር ሊባል እንደሚችል ነው ምሁሩ የጠቆሙት ሆኖም ግን ሰዎች በብዛት የሚሰደዱባቸውን አካባቢዎች በመለየት አስቀድመው ከሚኖሩበት ስፍራ ሳይለቁ ለፍልሰቱ ምክንያት የሚሆኑትን በማጣራት ገና ሳይሰደዱ ችግሩን መቅረፍ የሚያስችል ስራ መሰራት እንደሚኖርበት ነው ያመለከቱት። ከዚህም ሌላ የተለመዱ የስደት መስመሮች ላይ ቁጥጥር ቢደረግ፣ ሰዎችንም በሕገ ወጥ የሚያሻግሩት ላይ ክትትሉ ቢጠናከር ስደትን ፈጽሞ ማስቀረት ባይቻል እንኳ የተሰዳጆችን ቁጥር ለመቀነስ አንድ መንገድ እንደሆነም በአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስ ዘርፍ የስነሰብ መምህር ዶክተር ፈቃዱ አዱኛ ከዶቼ ቬለ ጋ በጉዳዩ ላይ ባደረጉት ቃለ መጠይቅ አሳስበዋል።